ወደ ዕለቱ አቢይ ርዕስ፣ ኢህአዴግ የአርሶ አደሮችን መፈናቀል መቃወማችንን ሌላ ትርጉም በመስጠት ጫና ሊፈጥር እየሞከረ ነው ሲሉ የመላው ኢትዮጵያ አንድነት ድርጅት ፕሬዚደንት ኢንጂነር ኃይሉ ሻውል አስታውቀዋል። የተፈናቀሉ ሕፃናት በየመንገዱ ሲያለቅሱ መንግስት የት ነበር ሲሉም ጠይቀዋል። እስክንድር ፍሬው ተከታዩን ዘገባ አዘጋጅቷል። መገናኛ ብዙኃን ከጉራ ፈረዳ ወረዳ የተፈናቀሉ አርሶ አደሮችን በተመለከተ የመጀመሪያውን መረጃ ያገኙት ከመላው ኢትዮጵያ አንድነት ድርጅት ነው። ተፈናቃዮቹን በአካል ማግኘትና ቃለ ምልልስ ማድረግ የቻሉት ከዚያ በኋላ ነው። መያድ በበኩሉ ተፈናቃዮቹንና አሁንም በወረዳው የሚገኙትን አርሶ አደሮች በተመለከተ የተለያዩ መግለጫዎች ሲሰጥ ቆይቷል። ለሚመለከታቸው አካላትም ደብዳቤዎች ጽፏል። በጉዳዩ ላይ የተናገሩት የደቡብ ክልል ፕሬዚዳንት ግን አንድም የተፈናቀለ ሰው የለም ነው ያሉት። የፌዴራሉ መንግስት የመጀመሪያ አስተያየት ደግሞ ጠቅላይ ሚኒስትር መለስ ዜናዊ ከትናንት በስቲያ በፓርላማ የተናገሩት ነው። ጠቅላይ ሚኒስትሩ በዚሁ ማብራሪያ ስለ ሰዎች መፈናቀል ግልጽ ያለ ነገር አልተናገሩም። ከዚያ ይልቅ ጉዳዩን እያነሱ ያሉ ድርጅቶች ኃላፊነት የጎደለው አካሄድ እየሄዱ መሆኑን ነው ያብራሩት። ይሄ በቤንች ሕዝብ ላይ የተቃጣ ወንጀል አይደለም። በምስራቅ ጎጃም ሰፋሪ ላይ የተቃጣ ወንጀል አይደለም። በዚሁ መልኩ ለመተርጎም የሚደረገው ሙከራ ኃላፊነት የጎደለው ነው። እውነቱን በትክክል አጣርቶ ሁሉንም የኢትዮጵያ ሕዝቦች እኩል በማየት እንደ መፈክራቸው ሁሉ ሁሉንም ኢትዮጵያዊ እኩል በማየት የሁሉም ኢትዮጵያዊ መብትና ጥቅም በኩል ደረጃ ላይ በማስቀመጥ ተጨባጭ እውነታውን አጣርተው መወሰን አቋም መያዝ ሲገባ፣ በጥቅል ከመሬት ተነስቶ ነገሩን ሳያጣሩ ምስራቅ ጎጃም ተደበደበ፣ አማራ ተጠረገ የሚል ኃላፊነት የጎደለው ቀስቀሳ ነው ሲካሄድ ይከረ ስተት ነው። አይጠቅም። ለማን የአርሶ አደሮቹን ጉዳይ በተደጋጋሚ ያነሳው መኢያድ ከመሆኑ አንጻር የጠቅላይ ሚኒስትሩ አስተያየትም በዚሁ ፓርቲ ላይ ያነጣጠረ ይመስላል። ለዚሁ አስተያየት ምላሽ የሰጡት የመያድ ፕሬዝዳንት ኢንጂነር ኃይሉ ሻውል ኢህአዴግ ከህዝቡ ጋር ሊያጣላን እየሞከረ ነው ብለዋል። ከሌላው ህዝብ ጋር ለማጣላት የታለመ ነው። አማራ እንደገፉ በሚል እኛ ኮ ድሮም፣ ከዚህ በፊት ጉራጌ ላይ የደረሰውን ጉዳይ ያነሳ ነው እኛ ነን። ያ ሲደረግ ለምን አልተናገሩም? ዛሬ አጀማመራችን አማራችን ከአማራው ክልል ስለጀመር አማራው ክልል ደግሞ ከደቡብ ህዝብ ጋራ በጣም ተግባብቶ እየሄደ ስለሆነ ያችን ማፍረሻ ተብሎ የኢትዮጵያ ችግር ምንድን ነው? አንድ መንግስት ለህዝብ አስተያየት ማቅረቢያውን መሳሪያ በእጁ አስቀምጦ ተዘጋጅቶ በፈለገ ጊዜ ለህዝብ ሆነም አልሆነም እስቲ መስክሩብኝ ሳይሆን ይኸው ነው የተደረገው የሚል ነው የተደረገ የተባለው፣ ሀሰት ነው። መጠጊያ ላጡ ተፈናቃዮች ጊዜያዊ ድጋፍ ማድረጋችን ጥፋቱ ምኑ ላይ ነው? መንግስትስ ያኔ የት ነበር? ሲሉም ጠይቀዋል። ኢንጂነር ኃይሉ ከተማ መጡ፣ ቅዱስ ስላሴ ቤተ ክርስቲያን ገቡ፣ ከዛ በዱላ ተባረሩ። ሲባረሩ ግድ ለምኛ ጋደሩ እነኛ ልጆች ያየ ቤቱን እነኛ ሕፃናት ልጆች ወስዶ ማሳድር ካለ በጣም አዝናለሁ። የኢትዮጵያ ሕዝብ የት ሄደዋል በሚል መንግስትማ ለምዶበታል ስለለመደበት አዘጋጅቶ ብቻ ያንን ሀሰት ነው ማለት ብቻ ነው። ከዛ በኋላ ሌላው ማን ወጥቶ ለህዝብ መረጃ እንዲሰጥ ተፈልጎ ነው? አሁን ይሄ አሁን እየተዶለተ ያለው መያድ የሚባለውን በብዙ መንገድ ሊያጠፉ ሞክረዋል። እስከ ዛሬ ምንም መንገዱ አልሆነም። ስለዚህ አሁን በዚህ ተማሃኝቶ እንግዲህ ክስ የሚባል ነገር ሊከሰስ ነው፣ ፍርድ የሚባል ነገር ሊፈረድ ነው። እኛ የምናደረገውን የምናቅነን ማንም ሰው ያልሆነውን ካወራ ልክ አይደለም ነው የምንለው። አሁንም የመንግስት አቋም ያንኑ። መንግስት ለምን አልተናገረም? ያ ሁሉ ህዝብ፣ ትናንሽ ልጆች በየመንገዱ ሲያለቅሱ፣ እኛ ግቢ መጥተው ማደራ ሲያጡ ተሯርጦን ከህዝብ ገንዘብ አሰባስበን እነሱን ስናበላ መንግስት የት ነበር? አልነበር በቦታው የራሱ ህዝብ ተፈናቃዩም ሆነ አፈናቃ መንግስት ራሱ ፈልጎ ካለው ችግር ማዳን ነበረበት። ታዲያ ለምን አንድ ወር ቆየ? እንግዲህ ጉዳዩን የሚያውቅ መንግስት ነው። ተፈናቃዮቹ ህጋዊ ሰፋሪዎች ስለመሆናቸው ማስረጃ ይዘናል ያሉት የመያድ ፕሬዝዳንት ከአካባቢው ነዋሪዎች ጋርም ፍቅር ነበራቸው ብለዋል። እዛውም የተወለደው ህዝብ አማሮቹን ሳል ሌሎቹም እዛ የነበሩት ከህዝቡ ጋር ተዋደው ህዝቡ አይሄዱብን እያለ ፊትለፊት እያለቀሰ ነው። እንግዲ ይህንን የሚክድ ካለ ማስረጃ ለማቅረብ ዝግጁ ነን። ችግር የለንበት መንግስት እንደሚለው የተፈናቃዮቹ አሰፋፈር ህጋዊነት ከጎደለው እንኳን ባለስልጣናቱ እስካሁን ምን ይሰሩ ነበር ሲሉ የመያር ፕሬዝዳንት አክለው ጠይቀዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ ቀጣዩ ተዛማች ርዕስ። ጠቅላይ ሚኒስትር መለስ ዜናዊ በፓርላማ ንግግራቸው በስፋት ገለጻ ከሰጡባቸው ጉዳዮች አንዱ በአዲስ አበባ በደቡብና ሰሜን ጎንደር በሚገኙ አንዳንድ ትምህርት ቤቶች የተካሄደውን የስራ ማቆም አድማ የተመለከተ ነው። የጠቅላይ ሚኒስትሩን ንግግርና በአማራ ክልል ከሚሰሩ መምህራን የተሰበሰበ አስተያየት ያካተተው የሄኖክ ሰማ ጊዜር ዘገባ ቀጥሎ ይቀርባል። በአዲስ አበባ ከአስር ያላነሱ መምህራን ከስራቸው መባረራቸውን ጠቅላይ ሚኒስትሩ በፓርላማ ሪፖርታቸው አረጋግጠዋል። የአሜሪካ ድምፅ ሬዲዮ ባጠናቀረው ዘገባ መሠረት በአማራ ክልል ደግሞ ከ19 በላይ መምህራን ከስራቸው ታግደዋል። በሰሜን ጎንደር ደንቢያ ወረዳ ከሥራ ታግደው ከነበሩ ስድስት መምህራን መካከል አንዱ በነጻ ሲለቀቁ፣ ሌሎቹ ሁለቱ ከስራ ተባረዋል፤ ሦስቱ ደግሞ ሩቅ ወደሆነ የገጠር አካባቢ በቅጣት ዝውውር ተደርጎ ተመድበዋል። ጠቅላይ ሚኒስትር መለስ ዜናዊ በፓርላማ ንግግራቸው የሚከተለውን ገልጸዋል። መምራን አሉን። በሀገር አቀፍ ደረጃ የአንደኛና ሁለተኛ ደረጃ መምራን ከነዚህ ውስጥ ምናልባት ተደማምሮ እዚህ አዲስ አበባ የተወሰኑ ትምህርት ቤቶች አማራ ክልል ሁለት ወይ ሶስት ትምህርት ቤቶች ተደማምሮ ወደ አምስት መቶ አምስት መቶ ሊደርሱ የሚችሉ አስተማሪዎች ደስ ያላላቸዋል። የተቀረው ከሶስት መቶ ሺህ እስከ አራት መቶ ሺህ የሚሆነው አንድ ጥያቄ አላነሳም። በዚህ ጉዳይ ላይ ማን ነው የተቋረጠ ትምህርት የለ ምናምን የለ በጠቅላይ ሚኒስትሩ ንግግር ተመስርተው አስተያየታቸውን የሰጡ የአማራ ክልል መምህር በደሞዝ ጭማሪ ወይም በእርከን ማስተካከያ ጥያቄ ዙሪያ ጥቂቶች ወደ አድማ ይሂዱ እንጂ ጥቃት እንዳይደርስባቸው ፈርተው የተቀመጡት መምህራንም በደሞዛቸው መኖር አቅቷቸዋል ይላሉ። እሳቸው የተናገሩት አነጋገር ዘጠና ዘጠኝ ነጥብ ዘጠኝ በላይ መምህሩ ረክቷናል። በጣም የትገርም ነገር ነው። ምናልባት እሳቸው የተናገሩት እንደሚመስለኝ ተቃራኒውን ነው

በዚህ ዘገባ የሚናገሩት መምህራን ጥቃት እንዳይደርስባቸው በመስጋት የድምፅ ማስተካከያ እንዲደረግላቸው በጠየቁት መሰረት ተደርጓል። ጠቅላይ ሚኒስትሩ የተባረሩት መምህራን ብቃት የጎደላቸው ናቸው በማለት ያደረጉት ንግግር በሌሎች አካባቢ ያሉትን ባናውቅም ይላሉ። ሌላኛው የአማራ ክልል መምህር የተባረሩት መምህራን በሙያቸው የተከበሩና የተመሰገኑ ናቸው አይ ይሄ ብቃት የጎደላቸው ሳይሆኑ እንግዲህ ከወረዳና ከዞን የደረሳቸው ኢንፎርሜሽን የተሳሳተን ዛባ ከመሆን አገባው ካልሆነ መሰረ እኔ እንደማውቃቸው የተባረሩትና ደሞዝ ወረዳ ጥያሉ የተዳወሩ መምህራን በስራ አፈጣጠናቸው ከማንንም የተሻለ እንደሆነ ርዕሰ መምህሩ የሚመሰክረው ነው። ያው ነው። ምክንያቱም ወላጅ መምህራን ህብረት ባሉበት፣ ርዕሰ መምህሩ ባሉበት፣ ተማሪ ባለበት ላይ በርዕሰ መምህሩ እየተሸለመ የተሸለሙ መምህራኖች ናቸው እንደዚህ የሚባሉት። ከተባረሩት ሁለቱ መምህራን በተለይ አንዱ መምህር በተደጋጋሚ ከሶስትና ከአራት ጊዜ የተሸላሚ መምህር ነበር። ስራ ፈጠረ ሌሎ ሁለቱንም እንዲሁ የተሸላሚ መምህር መሆናቸውን የቅርብ ተጠሪያቸው ወርተ መምህሮች ራሳቸው የሚመሰክሩበት ጉዳይ ነው። ሌላው ደሞዝ የተቀጡ መምህራን ደግሞ ተመሳሳይ የሆነ ሽልማት የተሸለሙ መምህራን መሆናቸውን በተደጋጋሚ ወርተ መምህሩም፣ የትምህርት ቤቱ መምህራን ባልደረቦች የሚመሰክሩበት ሀቅ ነገር ስላለ ይሄ የማስተማር ብቃት የሌላቸው የአፈጻጸማቸው ጉድለት ያለበት የሚባለው ነገር ሊገልጻቸው የሚያችለው ሁኔታ ነው። ሁኔታ ያለ እኔ ሌላኛው መምህርም የሚከተለውን ምስክርነት ይሰጣሉ። በጣም ባይገርም ነገር እነዚህ የተባረሩ መምህራኑ አሉ የሚባሉ አንጋፋ መምህራኖች ናቸው። ይገርምሃል። አንጋፋ የሚባሉ መምህራኖች ናቸው። አይደለም የብቃት ችግር የሚታይባቸው ቆርቶ ብዙ ነገር መፍጠር የሚችሉ መምህራኖች ናቸው። ይሄ ምናልባት እኔ ከአንድ ጠቅላይ ሚኒስትር ከሀገር መሪ የወረደ ቀናት በምን ነገሩ በጣም እናዝናለን። መምህራን እኔ ከሳቸው ይህን አንጠብቅም ነበረ። እንዲያውም አሁን ይህ መልእክት ለወረዳና ለሌሎች አካባቢዎች አባሯቸው ምንም ችግር የለውም እያሉ መልእክት የሚያስተላልፉ ነው የሚመስለው የሳስበው የሚመስለው። ጠቅላይ ሚኒስትሩ በፓርላማ ባደረጉት ንግግር እነዚህ መምህራን ከውጭ ሀገር ተቀስቅሰውና የፖለቲካ ድጋፍ አግኝተው ሲንቀሳቀሱ እንደነበረ ነው የገለጹት። ምድረ ነውጠኛ ከዛሬ ነገ ትምህርት ቤት ተበጣበጠ፣ ኢትዮጵያ ውስጥ አመት ተቀሰቀሰ ብሎ አምጦ ነው ነበር። እንደዚህ አይነት እንቅስቃሴ ነበረ? እናንተ በምታውቁት ምንም አይነት ነገር ያን እንቅስቃሴ ማድረግ የጀመርነው በቃ ችግር ስለቸገረን ከችግር ጋር የተያዘ ነው እንጂ አንድ የፖለቲካ ልከዎችን ማንኛውም ነገር ገብቶ አለም። እኛ ህጻኖች አደለም፣ እንገፋ እኛ ኮ የስኩል መምህራኖች ነው። እንዴት እንገፋለን? ጭንቅላት እኮ አለን። በሽንቅላታችን ነው ምንሰራው እኛ። እና በጣም የሚያሳዝን የሚያሳዝን የወረደ ቃላት ነው መምህራኖች፣ ሀኪም ስላነሳ አገር መሪ የማይጠበቅ ንግግር ነው፣ የወረደ ነው የመሰለብን። እኛ በጣም ንግግሩ ወርዶብናል። ከጠቅላይ ሚኒስትር መለስ ዜናዊ ንግግርና ከቪኦኤ ዘገባዎች እንደተረዳ ነው። በሀገር አቀፍ ደረጃ ወደ 30 የሚጠጉ መምህራን ከስራቸው ተባረዋል ወይም የስራ ማገጃ ደብዳቤ ደርሷቸዋል። በቅርቡ ይፋ የተደረገውን የመምህራን የደሞዝ እርከን ጭማሪ በቂ አይደለም በማለት በአዲስ አበባና በክልል ከተሞች በሚገኙ አንዳንድ ትምህርት ቤቶች ለጥቂት ቀናት የተደረገው የሥራ ማቆም እርምጃ አብቅቶ መምህራን ወደ ስራ ገበታቸው ከተመለሱ ሰነባብተዋል። ይሁን እንጂ ለቪኦኤ አስተያየታቸውን የሰጡ መምህራን የመማር ማስተማር ሂደቱን ቀጥለው በጎን ጥያቄዎቻቸውን በግልና በህብረት ተደራጅተው በመምህራን ማህበር በኩል እንደሚያቀርቡ ገልጸዋል። እየተደረገብን ያለው ጫና ጥያቄያችን ሳይመለስ ስራ እንድንጀምር አድርጎናል ሲሉ አንዳንድ መምህራን ለቪኦኤ መግለጫ መስጠታቸው ይታወሳል። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማግዜር ነኝ። ከአሜሪካ ድምፅ ራዲዮ በዕለቱ አብይ ርዕስ የተካተቱ ሪፖርቶችን ነበር ያደመጥነው።